እግዚአብሔር አምላካችንን እናመሰግናለን። ያው ባለፈው ሳምንት ከደረሰው ሁኔታ የተነሳ ዛሬ እንድናቋረጥ ሰይጣን ይፈልግ ነበር፣ ግን ማቋረጥ ስለሌለብን እግዚአብሔር ማምለካችንን አብረን ተሰብስበናል። እግዚአብሔር አምላካችን ስለዚህ እየተመሰገነ ይሁን። አሁን በቀጥታ የእግዚአብሔርን ቃል እና መልእክቱን ከዚህ ከማርቆስ ወንጌል ምዕራፍ 12 ቁጥር 18 ጀምሮ እንመለከታለን እና እንደምታዩት ባለፉት ሳምንታት እዚህ ማርቆስ ወንጌል ላይ ጌታ ኢየሱስ ክርስቶስ የመጨረሻ ሳምንቱ ነው ከመሰቀሉ በፊት እና ያለውን አጠቃላይ ሁኔታ ወንድማችን ቴዎድሮስ እንዳነበበልን ከቁጥር 18 ጀምሮ ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደሱ እሱ መጥተው ጥያቄ እንደጠየቁት እና በዛ ጥያቄ መሰረት ጌታ ኢየሱስ መልስ እንደሰጠ ነው። ታዲያ እንደ መግቢያ የምናገርበት ሀሳቤ ጌታ ኢየሱስ አሁንም በቤተ መቅደስ ውስጥ ነው። የዚት የፓሽን ዊክ የሚባለውና የህማማት ሳምንት የምንለው ሳምንት ነው እና ማክሰኞ ነው ቀኑ እና ህዝቡን እያስተማረ በመሀል በመሀል አንዳንድ ሰዎች በግሩፕም በተናጠልም እየመጡ ጥያቄ ጠይቁት እንደነበረ ነው የምታስተውሉት። እንደዚህ ቅደም ተከተል የሆነውን ፒክቸር ማየቱ በጣም ጥሩ ነው እና ባለፈው ሳምንት ፈሪሳውያንና ሄሮዳውያን መጥተው ስለ ግብር ጠይቀውት ነበር እና ያንን መልስ መለሰ። በእርግጥ የጠላትን ጥያቄ ጌታ ኢየሱስ ክርስቶስ አሳፍረው መልሶታል። ከዚያ የቄሳርን ለቄሳር ለእግዚአብሔርን ለእግዚአብሔር የሚለውን መርሆ አስቀመጠልን እና የእግዚአብሔርን ለእግዚአብሔር የሚለው መርሆ ነው ዛሬም ራሱ መሰብሰባችንን ግድ የሚለው እና ከዛ አሁን የምታዩት ቁጥር 18 ላይ ሌሎች የእምነት ክፍሎች በተለይ ሰዱቃውያን የሚባሉ ተሰበሰቡና ጥያቄ ሲጠይቁት ነው የምንመለከተው። ጥያቄያቸው የሚገርም ነው። አሳማኝ በሆነ መንገድ የተቀናበረ ጥያቄ ነው። በኋላ እናየዋለን በዝርዝር። እና እነዚህ ሰዱቃውያን የሚባሉት በኋላ አሁንም የሰዱቃውያን ትምህርት የሚል የመጀመሪያ ክፍል አለኝ፣ እመለከተዋለሁ። ግን ሎጂካዊ በሆነ አቀራረብ መጽሐፍ ቅዱስን ጠቅሰው ሎጂካዊ በሆነ አቀራረብ ጌታ ኢየሱስ ምንም መፈናፈኛ እንዳይኖረው በቃ እዚህ ጋ ነው ሶስት ዓመት ተኩል በሙሉ ያስተማረውን ትምህርት አፍርድሜ የምናበላው የሚል አይነት ሞቲቭ ይዘው መጥተው ሲጠይቁት እናያለን። እና እነዚህ ሰዱቃውያን የሚባሉት እንደ ብዙ ሰዎች በዚህም ዓለም እንዳሉ እንደ ብዙ ሰዎች የእግዚአብሔር ቃል ምንድን ነው የሚለው የእግዚአብሔር ቃል ላይ ስለዚህ ጉዳይ ለምሳሌ አሁን ስለ ትንሳኤ ሞታን እግዚአብሔር የሚናገረው ምንድን ነው የሚለውን ሳይጠይቁ እንደዚሁ በራሳቸው አስተያየት፣ በሰዎች አስተያየት የሚሄዱ ሰዎች አይነት ሰዎች ናቸው። እና እኔ እንዳውም እዚህ ጋር ሰዱቃውያን የተባሉትን የወለዳቸው እውነተኛውን ቃል ለማወቅ የማይፈልግ አካሄድ ነው። እናንተ እውነተኛውን ቃል ለማወቅ የማትፈልጉ ከሆነ እንደዚህ እንደ ሰዱቃውያን የሆነ የራሳቸው አመለካከት ይወስዳቸዋል ማለት ነው። እና በጣም ጠቃሚ ክፍል ነው ይህንን ይህንን በማስገንዘብ በኩል እና እነሱ ይጠይቁ የነበረው ነገር አንድ ሰው ከሞተ በኋላ እንዴት ይነሳል። ይሄ እንዲህ በፍጹም ሊታመን የማይችል ነገር ነው። እኛ ሰውየው የሞተውን ሰውዬ እያየ ነው። እየበሰበሰ እየሸተተ እየገማ ከአካባቢያችን እንዲርቅ ወደ መቃብር የምንጥለው ሰው ይነሳል ማለት ይህ የማይታመን ነገር ነው። ስለዚህ ሰው አንዴ ከሞተ በቃ አለቀለት፣ ሌላ ሕይወት ከሞት በኋላ የሚባል የለም የሚሉ ሰዎች ናቸው። ስለዚህ ኮንክሉሽኑ ከበስተጀርባ ምንድን ነው? በዚህ ዓለም ላይ ህይወት ለዚች ለሰባ ለሰማኒያ ዓመት የተሰጠች ከዛም መካከል በአደጋ ምጠፋ ስለሆነ እንብላ፣ እንጠጣ እንደፈለገን እናደርግ እና እንደሰት የሚል አይነት ትምህርት ሁሉ ውስጡ እየተዋሃደበት ነው። እና ታዲያ ሰዱቃውያን የመጡት በነገራችን ላይ በጣም የተማሩ ናቸው። ሰዱቃውያን ብዙዎቹ በዛን ዘመን በነበረ በሰዱቃውያን ትምህርት ከፍተኛ ደረጃ ላይ የደረሱ እና እንዲያውም ጌታ ኢየሱስ ጋር የመጡት የተመረጡት ናቸው። እና በሎጂክ ሊጥሉት የተመረጡ ናቸው። እና ብዙ ጊዜ ጸሐፍቱንና እነዚህን ፈሪሳውያንን አሳፍረውና አሸማቀው ይታወቃል ይጠይቃሉ እና መፈናፈኛ ያሳጧቸዋል። እና እዚህ ጋ ጌታ ኢየሱስም ጋር ሲመጡ ልክ እንደ ማንኛውም ፈሪሳዊ መስሏቸው በጥያቄ ያው ትምህርቱን ለማፍረስ እንደመጡ ነው። በእርግጥ ቅድም እንዳልኩት ጥያቄያቸውን የመሰረቱት በእግዚአብሔር ቃል ላይ ነው። በኋላ አነብላችኋለሁ የተመሰረቱበትን የእግዚአብሔርን ቃል እና ትንሣኤ ሙታን የለም የሚለውን ለማፍረስ በዛ ተጠቅመው ነው የመጡት። እንግዲህ በእርግጥ ጌታ ለዚህ ጥያቄያቸው መልስ ሰጥቷል። ግን አሁን ቃሉን ስንመለከት አንዳንድ መሰረታዊ እውነቶችን እናያለን። ስለዚህ የመጀመሪያው ነጥቤ አንደኛ የሰዱቃውያን እምነት ጀነራል ፒክቸሩን እንድታዩ ምን እንደነበረ እንድናይ ነው። ቃሉ እንግዲህ እንደሚለው ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደሱ መተው መጥተው ጠየቁት ነው የሚለው። እንግዲህ እነዚህ ሰዱቃውያን እዛ ቃሌ ላይ አንድ ቦታ ላይ ከሳዶቅ ከሚባል የብሉይ ኪዳን ካህን ትምህርት የመጡ የወረዱ የተዋረዱ እንደሆነ ይታወቃል። እና ትምህርታቸው ዋና ትምህርታቸው ምንድነው? እዚህ ጋር እንደጠቀስኩት ሰው አንድ ጊዜ ከሞተ አለቀለት። ሞቶ የሚነሳ ሰው የለም። ሙታን አይነሱም። እንደውም ሙታን አለመነሳታቸውን ብቻ ሳይሆን ምን የሚል ትምህርትም አላቸው። መላእክት የሚባሉ ነገሮች የሉም፣ ሰይጣንም የለም፣ መንፈስና ነፍስ የሚባል ነገር የለም። እኛ በቃ እንደዚሁ እንኖራለን፣ አንድ ቀን ስንሞት ያልቅልናል። ስለዚህ መንፈስ ነፍስ የሚባል የለም። ይሄ የጀሆቫ ዊትነሶችም ትምህርት ነው። በነገራችን ላይ የአድቨንቲስቶችም አይነት ትምህርት ነው እና መንግስተ ሰማይ የሚባልም ነገር የለም። ጀሆቫ ዊትነሶችም እንደዚህ ነው የሚሉት፣ ትሞታላችሁ አላችሁ፣ ሪሰራክሽን የሚባል ነገር ትንሣኤ የሚባል ነገር የለም። ምናልባት ምናልባት እግዚአብሔር አስታውሷችሁ አንድ ቀን ትንስ ይሆናል ካስታወሳችሁ፣ ለዛው የሚል ትምህርት ነው ያላችሁ ይሄ በጣም የቃቃ ጨዋታ ይመስላል። እና ለነገሩ እንደዚህ አይነት እምነት እንዳለ ይላቸው በግልጽ በመጽሐፍ ቅዱስ ላይ ሐዋርያ ሥራ ምዕራፍ 23 ቁጥር 8 ላይ ጳውሎስ እንደዚህ ብሎ ጳውሎስ ስለ ራሱ ስለ እምነቱ ሲናገር እንደዚህ የሚል ቃል ተጽፎ እናገኛለን። ሰዱቃውያንም ትንሣኤም መላእክም መንፈስም የለም የሚሉ ናቸውና ፈሪሳውያን ግን ሁለቱን ያምናሉ ይላል። ሰዱቃውያን ትንሣኤ የለም፣ መላእክት የሉም፣ መንፈስ የሚባል ነገር የለም። በቃ የምናየው ዓለም ተጨባጭ ዓለም ነው ዛ ሴት የሚሉ ናቸው። ግን ፈሪሳውያን የሚባሉት ትንሣኤም አለ ይላሉ፣ መላእክትም መንፈስም አለ ይላሉ። እና ለነገሩ እዚ ጋ አንድ ዝም ብሎ ስቴትመንት አስቀምጫለሁ የሰዱቃውያን ትምህርት የመጽሐፍ ቅዱስ ክፍሎች ምን ምንድን ናቸው? እነዚህ ሰዎች የሃይማኖት ሰዎች ናቸው፣ አይሁዳውያን ናቸው። አንዳንድ ሰዎች አይሁዳዊ ሁሉ አንድ አይነት እምነት ያለው ይመስላቸዋል። ልክ አይደለም። ጌታ ኢየሱስ በነበረበት ጊዜ ራሱ ወደ 13 የተለያዩ የአይሁድ ሃይማኖቶች ነበሩ። ሰዱቃውያን፣ ፈሪሳውያን ደግሞ ኢሴንስ የሚባሉ ነበሩ። ሌሎችም ሌሎችም እና ስለዚህ የተለያየ እምነት ካላቸው መካከል ሰዱቃውያን አንዱ ናቸው እና ሰዱቃውያን መጽሐፍ ቅዱስ ስንቶቻቸው እንደምታውቁ አላቅም። ብሉይ ኪዳን ስንት መጽሐፍ አለው? 39 መጽሐፍ አለው። አዲስ ኪዳን 27 አለው እና ብሉይ ኪዳን ውስጥ ካሉት 39 ውስጥ ሰዱቃውያን የሚቀበሉት አምስቱን የሙሴን መጽሐፍት ብቻ ነው። ስለዚህ የታሪክ መጽሐፍትን አይቀበሉም። የግጥም መጽሐፍት አሁን ቅድም አጼ ያነበበው መዝሙር ዘጠና አንድ መዝሙሮችን አይቀበሉም። ትንቢቶችን በሙሉ አይቀበሉም። የሚቀበሉት አምስቱን የሙሴ መጽሐፍት ብቻ ነበር እና ስለዚህ ሰዱቃውያን እንደዚህ አይነት ሰዎች ናቸው። ግን አሁን የጠየቁት ጥያቄ ጋር ስንመጣ የሚገርም ነገር እንድታስተውሉ ፈልጋለሁ። የጥያቄያቸው ሎጂካዊ አቀራረብ የሚል አንድ ንዑስ ርዕስ አለኝ። እነዚህ ሰዱቃውያን ጌታ ኢየሱስ ጋር ሲመጡ ምንድነው ያሉት? መጥተውም ጠየቁት ይልና እንዲህም አሉት፣ መምህር ሆይ ሙሴ የአንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን ይላል። እና ይህንን ጥቅስ ነው የወሰዱት። ይህንን ጥቅስ የወሰዱት ከዘዳግም 25 ከቁጥር 5 እስከ 6 ላይ ነበር። ዘዳግም 25 ላይ ያለው ቃል እንደዚህ ነው የሚለው፣ ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጪ አትሂድ። ነገር ግን የባሏ ወንድም ወደ እሷ ገብቶ እሷን ያግባ፣ ከእሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። አሁን ሀሳቡ ምንድን ነው? ብሉይ ኪዳን ላይ ወንድማማቾች አብረው እየኖሩ አንደኛው ያገባው ወንድም ልጅ ሳይኖረው ቢሞት ይሄ ሰው ልጅ ሳይኖረው ከሞተ ስሙ በምድር ላይ ሳይጠራ ነው የሚቀረው እና የከሌ ልጅ የሚባል ሰው የለም። ስለዚህ የሰውየው ሚስት ወንድሙ አግብቶ ልጅ ውለድና የተወለደው ልጅ በሰውየው ስም ይጠራ። የአት ሊስት የመጀመሪያው ልጅ በሰውየው ስም ይጠራ? ስለዚህ እግዚአብሔር ፌር የሆነ ነገርን በእስራኤላውያን መካከል ያስቀመጠበት ቃል ነው። ይህንን ቃል እነዚህ ከመረጧቸው አምስቱ የሙሴ መጽሐፍት አንብበዋል፣ ያውቃሉ። ስለዚህ አሁን እነዚህ ሰዱቃውያን ምናሉ አሉ ጌታ ኢየሱስ ጋር መጥተው ሙሴ እንደዚህ ብሏል እና አሁን ግን ከአንተ ጋር አርጊው የምናደርገው እዚህ ጋር እንደጻፍኩት ሌት አስ ሰፖዝ እስኪ እንበል እንበልና እንደዚህ አይነት ነገር ይፈጠራል ብለን እናስብና ውጤቱ እንደዚህ ከሆነ በመንግስተ ሰማይ ምንድን ነው የሚሆነው የሚል ነገር ነው የሚጠይቁት እና ሀሳባቸው ምንድን ነው የሎጂክ ጥያቄ ነው አሁን እንበልና ሰባት ቀጥሎ ያሉትን ቃሎች ተመልክቱ ሰባት ወንድማማቾች ነበሩ እንበል አይዲያሊ ኦኬ እና ፊተኛው ሚስት አግብቶ ዘር ሳያስቀር ሞተ አሁንም እንበል ሁለተኛው አገባት ዘርም ሳያስቀር ሞተ። አሁንም ሶስተኛው አገባት፣ ሰባቱም አገባት ዘር ሳያስቀሩ ሁሉም ሰባቱም ሞቱ። በመጨረሻ ሴቲቱ ደግሞ ሞተች። እና ይሄ እንግዲህ አሰምሽናችን ነው። ኦኬ እና ይሄንን አሰምሽናችንን አሁን እንደዚህ ካስቀመጥን በኋላ ሙሴ የተናገረው እዚህ ጋ አለ። የእኛ አሰምሽን ይሄ ነው። ቤዞን ሙሴ በተናገረው እና ይቺ ሴትዮ በትንሣኤ ሰባቱም ይነሳሉ ሌታ ኤጌን አስዩም ሰባቱም ይነሳሉ እሷም ትነሳለች ከዛ በትንሣኤ ሲነሱ ከሰባቱ ለማንኛው ነው ሚስት የምትሆነው ብለው ጠየቁት እና አሁን ይሄ ጥያቄ ምንድን ነው የሚያሳየው በትንሣኤ ሙታን የሚባል ነገር አለ ብለህ ነው የምታስተምረው አንተ ግን ሙሴ የተናገረው ይሄንን ነው አሁን እንደዚህ አይነት ሁኔታ ቢፈጠር መንግስተ ሰማይ ውስጥ ጥልና ጭቅጭቅ ድብድብ አይኖርም ወይ ነው እና እንዴት መንግስተ ሰማይ ትንሣኤ ሙታን የሚባል ነገር እንዴት ታምናለህ? ዩመስት ቢ ክሬዚ እያሉት ነው ጌታ ኢየሱስን እየጠየቁት ያለው። እና ጥያቄው በጣም የሚገርም ነው። ሰዎች ሌሎች ፈሪሳውያን፣ ጸሐፍት ሊመልሱት የማይችሉት አይነት ጥያቄ ነው። እና ጥያቄው ጌታ ኢየሱስ ማን እንደሆነ ያላገናዘበ ጥያቄ ነው። ብዙ ሰዎች ጌታ ኢየሱስ ክርስቶስን ማን እንደሆነ ካላወቁ በሕይወታቸው እሱን ለመታመን ደግሞም በእሱ ላይ ለመደገፍ አይችሉም። በራሳቸው ግምትና አስተያየት ነው የሚሄዱት። እንደዚህ አይነት ግምት ነበራቸው ሰዱቃውያን። አሁን ይህን ካየን በኋላ የምንቀጥለው ነገር የጌታ ኢየሱስ ክርስቶስን መልስ ነው። የጌታ ኢየሱስን መልስ በሁለት ክፍል ከፍየን ያስቀመጥኩት እና የጌታ ኢየሱስ መልስ ክፍል አንድ፣ የጌታ ኢየሱስ መልስ ክፍል ሁለት ብዬ አስቀምጨዋለሁ። ስለዚህ የመጀመሪያውን ክፍል እናየዋለን ከዛ ሰዎቹ ሎጂካቸውን ጨርሰው ካስቀመጡ በኋላ ጥያቄያቸውን ከያስቀመጡ በኋላ ጌታ ኢየሱስ እንደዚህ አለ። ቁጥር 24 ላይ ኢየሱስም መልሶ እንዲህ አላቸው። እንግዲህ በጣም ብዙ ሕዝብ እንዳለ ታስተውላላችሁ። ቤተ መቅደስ ውስጥ ነው እያስተማረ ነበር እና እነዚህ ሰዎች ወጥተው ነው አሁን የጠየቁት። ኢየሱስም መልሶ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለምን አላቸው። እናንተ ሁለት ነገር አታውቁም አላቸው። አንደኛ መጽሐፍትን አታውቁም። ሁለተኛ ማንን አታውቁም? የእግዚአብሔርን ኃይል አታውቁም። እና ከዚህ የተነሳ ትስታላችሁ ብሎ ጌታ ኢየሱስ ነገራችሁ። እና እነዚህን ሁለት የሳቱበትን ነገር እኔ አንደኛ ሁለተኛ ብዬ እዚህ ላሳያችሁ ሞክራለሁኝ። ጌታ ኢየሱስ በመለሰው መልስ ክፍል አንድ ላይ በመጀመሪያ የምንመለከተው መጽሐፍትን አታውቁም የሚለውን ነገር ነው። ምን ማለት ነው መጽሐፍትን አታውቁም? ጌታ ኢየሱስ ምን እያለ ነው ያለው? እነዚህ ሰዎች አምስቱን የሙሴ መጽሐፍት ይቀበላሉ፣ ሌሎቹን 34ቱን አይቀበሉም ብያቸዋለሁ። አምስት 34 39ን ይሆናል እና የእግዚአብሔርን ቃል የብሉይ ኪዳኑን ራሱ የሙሴን ሕግ አምስቱን መጽሐፍ ራሱ ጠንቅቀው እንኳን አያውቁም። እና ስለዚህ ጌታ ኢየሱስ የኮንፊውዝድ የሆናችሁበት ምክንያት አሁን እነዚህን ሁሉ ጥረት ጥራችሁ እኔ ጋር ደርሳችሁ ሎጂክ ፈትፍታችሁ እኔን ለመጠየቅ የመጣችሁበት ምክንያት ምንድን ነው? የእግዚአብሔርን ቃል ስለማታውቁ ነው። የእግዚአብሔርን ቃል አለማወቅ በጣም ጉዳት አለው፣ ችግር አለው። የእግዚአብሔርን ቃል አለማወቅ ስህተት ውስጥ ይጥላል። የእግዚአብሔርን ቃል አለማወቅ ብዙ ነገሮችን እንዳንረዳ፣ እውነትን እንዳናገኝ፣ ወደ እውነት እንዳንመጣ ያግደናል። የእግዚአብሔርን ቃል አለማወቅ የእግዚአብሔርን ቃል አለማወቅ ህይወታችንን ምስቅልቅል ውስጥ ይከተዋል እና የስህተት ሁሉ መጫወቻዎች ያደርገናል። አሁን አንዳንድ ሰዎች የእግዚአብሔርን ቃል ስለማያውቁ ትክክል ያደረጉ የተናገሩ እየመሰላቸው ስህተት ውስጥ ጥልቅ ይላሉ። እና የእግዚአብሔርን ቃል አለማወቅ ለነፍሳችንም ለምድራዊ ህይወታችንም በጣም በጣም ጉዳት አለው። ልክ እንደ እነዚህ እንደ ሰዱቃውያን ህይወታችንን ምስቅልቅል ላለ የማይገባ ሎጂካዊ ሁኔታ ውስጥ እንድንገባና ከእግዚአብሔር እየራቅን እንድንሄድ ያደርገናል ማለት ነው። ሁለተኛው ጌታ ኢየሱስ በመለሰው መልስ አታውቁም ያላቸው የእግዚአብሔርን ኃይል አታውቁም ነው። እግዚአብሔር ኃይለኛ አምላክ ነው። ምናልባት አንዳንዶቻችን ስለዚህ ብዙ ጠለቅ ያለ ግንዛቤ ላይኖረን ይችላል። እግዚአብሔር የሰማይና የምድር ፈጣሪ ነው። ብሉይ ኪዳን ላይ ሰማይና ምድርን እግዚአብሔር ሲፈጥር የፈጠረበትን አፈጣጠር ብትመለከቱ በጣም የሚገርም ነው። በእንግሊዝኛ ምን ተብሎ ይታወቃል? ዘፊያት ፉልፊልመንት ተብሎ ይታወቃል። ምን ማለት ነው? እግዚአብሔር ተናገረ፣ የተናገረው ነገር ሆነ። ስለዚህ እግዚአብሔር የተናገረው ነገር የሚሆንለት ታላቅና አስደናቂ አምላክ ነው። በኃይሉ ከፍ ያለውን ነገር ማድረግ የሚችል ጌታ ነው። እሱ ነው ሕይወት የሰጠን እኛን የፈጠረን እኛን እኛን የፈጠረበትን መንገድ እንደዚሁ ነው። ልክ እንስሳትን፣ ፍጥረታትን ከፈጠረ በኋላ በእጆቹ ከምድር አፈር የሰውን ሰውን አዳምን አበጀና አፍንጫው ጋር የሕይወት እስትንፋስ እፍ አለበት ይላል። የሚያደርገው ነገር በጣም አስደናቂ ነው። እኛ ካፈር የተበጀን ነን እና ግን ካፈር የተበጀኑ ምን አይነት ስንት አይነት ነገሮች ውስጣችን እንዳለ ስታስቡ ትደነቃላችሁ። አይናችንን ብቻ ስታስቡ፣ ልባችንን ስታስቡ። አሁን እኔ ያለፈው ሳምንት ግጭት አጋጥሞን ነበር አይደል? ይሄ በሙሉ ከንፈሬ ተተረተረ እና ሐኪሞቹ መጥተው ሰፉት። ከሰፉት በኋላ እራሱን በራሱ ሰውነቴ ምን እያደረገ ነው? እየፈወሰ ነው። ሰውነታችን በጣም አስደናቂ በጣም ልዩ ተአምራዊ የሆነ ራሱን በራሱ የመፈወስ ችሎታ አለው። ይህንን ያደረገ ማን ነው? እግዚአብሔር ነው። ዝም ብሎ ቻንስ አይደለም። ይህንን ያደረገው ዝም ብሎ ያጋጣሚ ነገር አይደለም። እግዚአብሔር በአስደናቂ ሁኔታ ስለሰራን ነው። አንድ ጊዜ አንድ ክርክር አይቻለሁ እዚህ ሀገር ኤቲስቶች እና አንድ የእግዚአብሔር ሰው የሆነ በጣም የታወቀ አሜሪካ ያለ ሚገርም አይነት ሰው ነው። ለዲቦራ ዲቪዲውን እንድታይ እዛ ለንደን እያለች ሁሉ ልኬላት ነበር ክርክር። እሱን በኢቮሉሽኒስትና ኤቲስቶች ሆነው ተከራክረው ሊረቱት በፍጹም አይችሉም። እግዚአብሔር በጣም የሚጠቀምበት ሰው ነው። እና ማለት ዝም ብሎ አለ እውቀት አይደለም። ኢቮሉሽንን ብጥር አድርጎ ያውቃል። ኤቲዝምን ብጥር አድርጎ ያውቃል። ስለዚህ ትልልቅ ፕሮፌሰሮች እየተከራከሩት ቁጭ ብለው ነው የሚሄዱት አይደል ዲቦራ? እና ይሄ ሰው ከተናገራቸው ነገሮች አንዱ በጣም የሚገርመኝ፣ እኛ ከጎድን አጥንታችን አንዱ ቢሰበር ራሱን መልሶ ይተካል። ታውቃላችሁ? አሁን ሁሉም አይደሉም፣ አንዱ ብቻ ከተሰበረ ራሱን መልሶ ይተካል። ያ ራሱን መልሶ የሚተካውን የጎድን አጥንታችንን እንግዲህ አጥንቱ ከተሰበረ ሙልቅ ብሎ ከወጣ በኋላ ራሱን ያሳድጋል ማለት ነው። ይሄ እንዴት ሊሆን ቻለ? ሰዎች ጥያቄ ጠይቀዋል። ሌሎቹ የጎድን አጥንቶች እንደዛ አይሆኑም። ይሄ ደግሞ ለወንዶች ብቻ ነው እና ይሄ የሆነበት ምክንያት አዳም ሔዋንን እግዚአብሔር ሲሰጠው ከጎድን አጥንቱ አንድ ወስዶ ነው አይደል ሰው አድርጎ የሰራው። ልክ ከወሰደው በኋላ መልሶ ምን ሆኗል? ተተክቷል ማለት ነው እና ከዛን ጊዜ ጀምሮ የወንዶች የጎድን አጥንት አንዱ የጎድን አጥንት ምናልባት የሴቶችን የሚጨምር ይሆናል ግን ያንን ስላላየ ግን እንደዛ ያደርጋል። በጣም አስገራሚ ነው ይሄ። ሳይንቲስቶችን የሾክ የሚያደርጉ በጣም አስገራሚ የሆኑ የእግዚአብሔር ነገሮች አሉ። እና የእግዚአብሔርን ኃይል እግዚአብሔር ሊሰራ የሚችለውን ነገር አታውቁም። አንደኛ ቃሉን አታውቁም። ሁለተኛ የእግዚአብሔርን ኃይል አታውቁም። ሰው እንዴት የእግዚአብሔርን ኃይል ማወቅ ይችላል የሚል ጥያቄ መጠየቅ ይቻላል። በእርግጥ እዚህ ጋር የእግዚአብሔርን ኃይል በውስጣችሁ አልቀመሳችሁም ነው የሚላቸው ጌታ ኢየሱስ። በትክክለኛና በእውነተኛ እምነት ወደ እግዚአብሔር መታችሁ እኛ ደህንነት የምንለውን ነገር፣ ደህንነት የሚባለው ነገር እኛ እያንዳንዳችን ከሞተ የኃጢአተኛ ህይወት በእግዚአብሔር ኃይል አዲስ ፍጥረት ሆነን ተቀይረን ነው ክርስቲያኖች የሆነው የሌሎች የሰይጣናዊ እምነት ተከታዮች ያልሆንን ነው። እግዚአብሔር በውስጣችን በኃይሉ አዲስ ፍጥረት አድርጎ ስለሰራን ነው። እግዚአብሔር ይመስገን። እንደዚህ አይነቱን አዲስ ልብ፣ አዲስ ፍጥረትነት፣ አዲስ ህይወት አላገኛችሁም እና ስለዚህ የእግዚአብሔርን ኃይል በውስጣችሁ ስላልቀመሳችሁ የእግዚአብሔርን ኃይል አታውቁትም። እንዲሁ ጌታ ኢየሱስ የሚላቸው እናንተ እንዲሁ ሃይማኖተኞች ናቸው ጀስት ሃይማኖተኞች ናችሁ። በሃይማኖት ነገር ዩ አር ኢንተረስትድ እና እንደውም ትከራከራላችሁ። የሙሴ መጽሐፍትን በጣም ትቀበላላችሁ ሌሎቹን ሪጀክት ብታደርጉም የሙሴ መጽሐፍትም ራሱ ስለ ደህንነት ነው የሚናገሩ። ጀስት ሃይማኖተኞች የእግዚአብሔርን ኃይል ውስጣችሁ ያልቀመሳችሁ ያላወቃችሁ፣ እግዚአብሔርን ማመስገን የማትችሉ እና በራሳችሁ ሐሳብ እንደ ጋሪ ፈረስ የምትሄዱ ናችሁ ነው የሚላቸው ጌታ ኢየሱስ። እና እነዚህን ሁለት ነገሮች የእግዚአብሔርን ቃል አለማወቅ እና ኃይሉን አለማወቅ በጣም አስከፊ የህይወት ሁኔታ ውስጥ የሚጥል ነገር ነው። የእግዚአብሔርን ቃል ማናቅ ከሆነ እና የእግዚአብሔርን ኃይል የማናቅ ከሆነ በዓለም ውስጥ የሚሆነውን ነገር መተርጎም እና መፍታት፣ መረዳት አንችልም። በህይወታችንም ውስጥ የሚሆነውን ነገር መተርጎም፣ መፍታት፣ መረዳት አንችልም። ስለ ሰው ስነ ባህሪ ስለ ሰው ሶሽዮሎጂካዊ ስነ ባህሪ የምንረዳው የእግዚአብሔርን ቃል ስናውቅ ብቻ ነው። ሰው ችግር ያለበት መፍትሄ ሰማያዊ መፍትሄ ማግኘት እንዳለበት ልናውቅ የምንችለው የእግዚአብሔርን ቃል ደግሞ ኃይሉን ስናውቅ ነው እና የእግዚአብሔርን ቃል አለማወቅ እና ኃይሉንም አለማወቅ በጣም ብዙ ውጤቶች አሉት። እዚህ ጋ ጌታ ኢየሱስ እንደተናገረው ተመልከቱ ምን አላቸው። እዚህ ቁጥር ሀያ አራት ላይ ኢየሱስን መልሶ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደለም ወይ አላቸው። ቁጥር 27 መጨረሻ ላይ ደግሞ ስለ ሙታን ትንሣኤ ከተናገረ በኋላ እንግዲህ አላቸው እጅግ ትስታላችሁ ስለ ሙታን ትንሣኤ ያላችሁ አረዳድ ኮንፊውዝድ የሆነው ግራ የተጋባችሁት ትንሣኤ ሙታን የለም ብላችሁ አፋችሁን ሞልታችሁ ለመናገር የጀመራችሁት ሁለት ነገር ስለማታውቁ ነው፣ የእግዚአብሔርን ቃል እና የእግዚአብሔርን ኃይል። ስለዚህ እኔ ለእናንተ አሁን የማሳስበው ነገር የእግዚአብሔርን ኃይል እና የእግዚአብሔርን ቃል የማናውቅ ከሆነ የዓለም መጫወቻ ነው የምንሆነው፣ የሰይጣን መጫወቻ ነው የምንሆነው፣ የኃጢአት ሀሳብ መጫወቻ ነው የምንሆነው ኪሳራ ህይወት ነው የሚኖረን እና እግዚአብሔር አምላክ በእውነት ቃሉን እና ኃይሉን እንድናውቅ እንድንጸልይ ያስፈልገናል እና ኃይል አልባ የሆነ ህይወት ውስጥ እንድንመላለስ ያደርገናል። ልክ እንደ ሰዱቃውያን ስተን ሌሎችንም የምናሳስት እንድንሆን ያደርገናል። እና የእግዚአብሔርን ቃልና የእግዚአብሔርን ኃይል ማወቅ በጣም አስፈላጊ ነው። ከዚህም ቀጥለው አሁን ያው አጥር አጥር እያደረግኩ ነው የምናገረው። የጌታ የኢየሱስ መልስ ክፍል ሁለት ነው። ምቀጥለው ክፍል ሁለት ላይ ስትመጡ አሁን ሀይሉንና ቃሉን አታውቁም ካላቸው በኋላ ስለ ሙታን ትንሣኤ ቀጥታ መምጣት ጀመረ። ከዛ ስለ ሙታን ትንሣኤ ሲናገር ያው በብሉይ ኪዳን ላይ እግዚአብሔር የተናገረውን ነገር እዛው አምስቱ መጽሐፍት ውስጥ ሳይወጣ ነው እየተናገረ ያለው እና ምን አለ? ከሙታንስ ሲነሱ አለ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡምም። ስለ ሙታን ግን እንዲነሱ እግዚአብሔር ተመልከቱ፣ ሁለት ዘርፍ ያለው መልስ ነው የሰጠው፣ ሙታን ሲነሱ ምን እንደሚሆኑ እና ሙታን ደግሞ እንደሚነሱ እግዚአብሔር የተናገረውን ነገር ነው የተናገረው። እና ሁለተኛውን ሲናገር ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? እግዚአብሔር የሚባለው አምላክ የሕያዋን አምላክ እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ አላቸው። ሁለተኛው መልስ ላይ ጌታ ኢየሱስ ስለ ትንሣኤ ነው የተናገረው እና ጥቂት ነገሮችን መናገር እፈልጋለሁ። አንደኛው እንደምታዩት ሙታን ሲነሱ ምን ይሆናሉ የሚለውን ነገር ነው ጌታ የተናገረው። ሙታን ሲነሱ ምንድን ነው የሚሆኑት? ጌታ ኢየሱስ እንዳለው ቀጥታ ሙታን ሲነሱ ሙታን ይነሳሉ። ሙታን ሲነሱ የሚሆኑት እንደ መላእክት ነው። ስለዚህ እዛ ሰማይ ላይ ሰባት ሚስት ሰባት ወንድማማቾች ለአንዲት ሴት ምን አያደርም አይጣሉም፣ እነሱ እንደሚያስቡት እንዳሰቡት። እና ኖርማሊ ሙታን ሲነሱ እንደ መላእክት ነው የሚሆኑት። እዚህ ምድር ላይ የምናየው አይነት ነገር አይደለም። እዛ የምንኖረው የጋብቻ ሕይወት፣ የማግባት ልጅ የመውለድ አይነት ነገር እዛ የለም። እንደ መላእክት ነው የሚሆኑት ብሎ ተናገረ። ሁለተኛ ሙታንና ትንሣኤን በተመለከተ የሙታን ትንሣኤን እንድናውቅ እኔ ትርጉም ለመስጠት እፈልጋለሁ። የሙታን ትንሣኤ የሚባለው ነገር በተወሰኑ እውነተኛ የእኛ የሰዎች አፈጣጠር ላይ የተመሰረተ መርሆ ነው። እኛ ሰዎች ሁለት አይነት አካላት አለን። አንዳንድ ሰዎች ይሄ ሙታን ትንሣኤ የለም የሚሉት ሰዎች በቃ አንድ ዩኒት ናቸው። መንፈሳዊ አካል፣ ስጋዊ አካል የሚባል የላቸውም። ስለዚህ ሲሞቱም ሲፈጠሩ ይፈጠራሉ፣ ሲወለዱ ይወለዳሉ፣ ሲሞቱም ይሞታሉ የሚል ነገር አላቸው። በነገራችን ላይ ሶስት አይነት አመለካከቶች አሉ። ሞኖ ኮተስ፣ ዳይ ኮተስ፣ ትራይ ኮተስ የሚባሉ አመለካከቶች አሉ እና እኛ ሰው መጽሐፍ ቅዱስ የሚናገረው ሰው መንፈሳዊ አካል አለው እና ሰው ደግሞ ስጋዊ አካል አለው ይሄ መንፈሳዊው አካሉ እና ስጋዊው አካሉ አንድ ላይ ተዋህደው ነው ያሉት እና ሰው ሲሞት ታዲያ ይሄ ስጋዊው አካሉ ከመንፈሳዊ አካሉ ይለይና መንፈሳዊ አካሉ ቀጥታ ወደ እግዚአብሔር ይሄዳል እና ይሄ ስጋዊ አካሉ ምን ይሆናል? መሬት ላይ ይቀበራል፣ ይበሰብሳል፣ ያው ኢሚዲየትሊ ይሸታል፣ ይበሰብሳል፣ አመድ ይሆናል። የዛን ጊዜ የነበሩ ሰዎች የሞቱ ሰዎች አሁን ያሉ አጥንታቸው ምናቸውም ሊኖር አይችልም። ሚኖር ሊኖር ይችል ይሆናል ግን፣ እንግዲህ ብቻ ኤለመንታቸው በሙሉ ከምድር ጋር ይደባለቃል እና አሁን ትንሣኤ ሙታን የሚባለው ነገር ታዲያ የተመሰረተው አሁን ሰው መንፈሳዊ አካሉ እንዳለ ስጋዊው አካሉ ሽማመት ይሁን ምንም ያህል ዓመት ስጋዊ አካሉ መድር ውስጥ የበሰበሰው፣ በትንሣኤ ሙታን ጊዜ ያ የበሰበሰው እኔ እንዳውም አንዳንድ ጊዜ እንዲህ ብዬ ተናግሬ ያለው አሁን የቀብር ስርዓት ለማስፈጸም ስትሄዱ፣ ሁለት አይነት የቀብር ስርዓት አለ። ክሪሜሽን የሚባል እና ጀስት ፊነራል የሚባል ታውቃላችሁ። ይህን እና ክሪሜሽን የሚባለው ሰውየው በቃ ይቃጠላል። የመቃብር ቦታ ያስፈልገው እና በሳጥን ውስጥ ዱቄቱ ወይም በአበባ ማስቀመጫ ውስጥ ዱቄቱ ጀስት ዱቄቱ ይቀመጣል። አንዳንዶች ምን ያደርጋሉ? ያን ዱቄቱን አመዱን በሆነ ልክ እንደ ቡዲስቶችና እንደ ሂንዱስቶች ወደ አትክልት ቦታ ሄደው በሆነ ስርዓት ይበትኑታል፣ ወይም ደግሞ ወንዝ ላይ ይረጩታል። እንደዚህ ይሆናል። ግን በትንሣኤ ሙታን ጊዜ በማንኛውም መንገድ አካላችሁ የትም ይሁን አውሬም ተበልታችሁን ተቃጥላችሁም አመድ ሆናችሁን ከመቅጽበት በእግዚአብሔር ኃይል እንደገና ያንዳንዷ ኤሌመንት ተሰብስባ እናንተው ራሳችሁ ሆናችሁ ወደ ሰማይ ተነጥቃችሁ ሰማይ ላይ ወይም ኢሚዲየት ላይ እግዚአብሔር በሚፈቅደው መንገድ ነፍሳችሁ ከስጋችሁ ጋር ይዋሃዳል። ይሄ ነው ትንሣኤ ሙታን የሚባለው። አንድ ቀን እኛ ሁላችንም ጌታ ሲመጣ የሞተው፣ የበሰበሰው፣ ወንዝ ላይ የተረጨው፣ አመድ የሆነው፣ ባንበሳ በአራዊት የተበላው ስጋችን አንድ ቀን ተነስቶ ይነሳል። ይሄ በማን ኃይል ነው የሚሆነው? በእግዚአብሔር ኃይል ነው የሚሆነው። ይህንን ነው የሙታን ትንሣኤ ብለን የምናምነው እና ግን ኃጢአተኞችም ይነሳሉ ወደ ዘላለም ሲኦል ለመውደቅ፣ ጻድቃንም ይነሳሉ ወደ ዘላለም መንግስተ ሰማይ ለመግባት አክቹአሊ ከመንግስተ ሰማይ ነፍሳቸው መጥቶ በእግዚአብሔር አስደናቂ ሁኔታ አንደኛ ቆሮንቶስ እንደሚናገረው በቅጽበት ከስጋችን ጋር ይዋሃዳል እና ይህንን በተመለከተ ነው አሁን ለማርታ ጌታ ኢየሱስ ክርስቶስ ማርታም በዮሐንስ ወንጌል ምዕራፍ 11 ላይ አላዛር ሞቶ ሊያስነሳው ሲሄድ ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ጌታ ኢየሱስ ትንሳኤን ያስተምር ነበር ማለት ነው። ኢየሱስም ትንሣኤና ህይወት እኔ ነኝ የሚያ ምንብኝ ቢሞት እንኳ ሕያው ይሆናል አላት። እንደገና ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 29 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል መልካም የሚያደረጉ ለህይወት ትንሣኤ፣ ክፉ የሚያደረጉ ለፍርድ ትንሣኤ ይወጣሉና፣ በዚያ አታድንቁ ብሎ ጌታ የሱስ ጥያቄና መልስ በነበረበት ጊዜ የተናገረው ነው። እንደገና አንደኛ ቆሮንቶስ 15 ላይ በተለይ ይህንን በስፋት ለማየት የምትፈልጉ አንደኛ ቆሮንቶስ ምዕራፍ 15ን ማንበብ ጥሩ ነው እና ከቁጥር 42 ጀምሮ የሙታን ትንሣኤ ደግሞ እንዲሁ ነው ብሎ በመበስበስ ይዘራል ማለት እኛውን ስንሞት እንበሰብሳለን። ባለመበስበስ ይነሳል። በውርደት ይዘራል ያው አፈሮነን ወደ አፈርነታችን እንሄዳለን። በክብር ግን ይነሳል። በድካም ይዘራል፣ አንድ ሰው ሲሞት ራሱን መርዳት አይችልም። በኃይል ግን ይነሳል ብሎ ሲናገር ታያላችሁ እና ሙታን የሙታን ትንሣኤ የሚባለው ነገር የቤተ ክርስቲያንና የክርስትና እምነት መሰረታዊና ዋና በጣም አስፈላጊ ትምህርት ነው። ሰዱቃውያን የካዱት ይህንን ትምህርት ነው። እና ጌታ ኢየሱስ ታዲያ ይህንን ለማስረጽ ምን ምን ሰጠ? ትልቅ የመጽሐፍ ቅዱስ ትንተና አደረገ፣ በጣም አጭር በሆነ ጊዜ እና የጌታ ማስረጃ የጌታ ማስረጃ እዚህ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው ነው ብሎ ነው ጌታ ኢየሱስ የተናገረው። ምን ማለት ነው ይሄ? በብሉይ ኪዳን እግዚአብሔር ለሙሴ ተገለጠ እና እስራኤላውያንን ከግብፅ ባርነት እንዲያወጣቸው ሲልከው ስምህ ማን ነው ቢሉኝ ምን ልበል ብሎ ከመናገሩ በፊት ልክ የተገለጠው እግዚአብሔር እኔ የአብርሃም አምላክ ነኝ፣ እኔ የይስሐቅ አምላክ ነኝ፣ እኔ የያዕቆብ አምላክ ነኝ። ማለት አብርሃምን፣ ይስሐቅን እና ያዕቆብን እኔ ማያቸው ነው የሚለው እግዚአብሔር አሁን እንዳሉ ህያው እንደሆኑ ነው። የሙታን አምላክ አይደለሁም እ አብርሃም፣ ይስሐቅ እና ያዕቆብ እንዲሁም ከነዚህ ከሶስቱ ሙሴ በተገለጠበት ጊዜ የመጨረሻ ማለት ያዕቆብ ከሞተ ገና ሁለት መቶ ዓመቱ ነው። ሁለት መቶ ዓመት፣ አራት መቶ ዓመት፣ ስድስት መቶ ዓመት እንደዚህ አካባቢ የሞቱትን ሰዎች ነው እግዚአብሔር ጠርቶ እኔ የነሱ አምላክ ነኝ ነው ያለው። ይህን ሲል እነሱ የሞቱ ናቸው ሙታን ናቸው ማለቱ አይደለም። እነዚህ አብርሃም፣ ይስሐቅ እና ያዕቆብ በፊቴ ነው ያሉት፣ በመንግስተ ሰማይ ነው ያሉት። እኔ የነሱ አምላክ ነኝ እኔ የሕያዋን አምላክ ነኝ። የአባቶቻችሁ አምላክ ነኝ። አባቶቻችሁ ከኔ ጋር ነው ያሉት እና ስጋዊ አካላቸው እዚህ ዱቄት ሆኗል፣ አፈር ሆኗል፣ በስብሷል ግን መንፈሳዊ አካላቸው ትንሣኤ የሚባለው ቀን እስከሚመጣ ድረስ ከኔ ጋር ነው ያለው እያለ ነው እግዚአብሔር የሚናገረው እና ተመልከቱ ነው የሚላቸው። ሰዱቃውያንን እግዚአብሔር በሙሴ መጽሐፍ በቁጥቋጦ ዘንድ ይሄን ብሎ እየተናገረውን አላነበባችሁም ወይ? ደብዝዞባችኋል። አልገባችሁም። መንፈሳዊ መረዳት የላችሁም። ግን ዚስ ኢዝ ዘ ትሩዝ፣ ይሄ ነው እውነቱ። እግዚአብሔር የሕያዋን አምላክ እንጂ የሙታን አይደለም። እና ሰዎች የማይሞት አካል አላቸው። ይሄ የማይሞት አካላቸው፣ መንፈሳዊ አካላቸው አንድ ቀን ከሚሞተው ጋራ እሱም የዳነ አካላችን የኛ የኃጢአተኞችም ያልዳነው አካላቸው ተነስቶ ከዛ ከመንፈሳዊ አካላችን ጋር አንድ ላይ ተዋህዶ እኛ በስጋ ግን እጅግ በጣም በከበረ በተለየ የስጋ ሁኔታ ከእግዚአብሔር ጋር ለዘላለም እንደምንኖር የሚያሳይ ነው። ይሄ የእግዚአብሔር ኃይል የሚፈጽመውና የሚያከናውነው ነውና ትንሳኤ የሚባለውን ነገር በዚህ አጋጣሚ እንደዚህ በሆነ መልኩ እንድትረዱት። እኛ ምድራዊ ጊዜያዊ፣ እና ዝም ብሎም መጨረሻችን የማይታወቅ ፍጥረታት አይደለንም። መጨረሻችን ሁሉ በዓላማ በእቅድ፣ በአስደናቂ እግዚአብሔር አስደናቂ ስራ ውስጥ የተካተተና ያለ ነው። ክርስቲያን መሆን በጣም ጥቅም ነው ከዚህ የተነሳ። የሚቀጥለው ነጥቤ ከማጠቃለያ ነጥቤ በፊት አስደናቂና ዘላለማዊ እውነት የሚለው ነው። እነዚህን እስካሁን የተናገርኳቸውን በበለጠ የሚያሰርጽ ነው። ትንሣኤ እውነትና በእግዚአብሔር ኃይል የሚሆን ነገር ነው። ይሄ በልባችን ውስጥ ልንይዘው የሚገባ ነገር ነው። ፊልጵስዩስ ምዕራፍ 3 ላይ ቁጥር 20 እስከ 21 ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እኛ አገራችን በሰማይ ነው ብሎ ከሰማይ የሚመጣውንም እንጠብቃለን። እኛ አገራችን በሰማይ ነው የሚለው የግሪኩ ዜግነታችን ሰማያዊ ነው ነው የሚለው እና ዜግነታችን ሰማያዊ ነው። ከሰማይ ደግሞ እኛ ሰማያዊ የሆንን ሰዎች የሚመጣ አንድ የሚመጣ የምንጠብቀው አለ። እሱ ሲመጣ አለ እዚህ ጥቅሱ ላይ እንደምታዩት እሱ ሲመጣ ይህንን የተዋረደውን ስጋችንን በዚህ ዓለም የቆሸሸውን ኃጢአተኛውን ስጋችንን ምን ያደርገዋል? የራሱን አካል እንዲመስል ይለውጠዋል ይላል። የጌታ ኢየሱስ ክርስቶስ አካል አሁን ክቡር ነው። አንዳንዶቻችሁ ታቃላችሁ፣ ብዙ ሁላችሁም። ኦፍኮርስ እና ጌታ ኢየሱስ ክርስቶስ በትንሣኤ ከተነሳ በኋላ በሦስተኛው ቀን ከተነሳ በኋላ ደቀ መዛሙርቱ አንድ ቤት ውስጥ ዘግተው በተቀመጡበት ቦታ በር ሳያንኳኳ ክፈቱልኝ ሳይል ዝም ብሎ በግድግዳ ውስጥ አልፎ ይገባ ነበር። ልክ እንደዚህ አይነት አካል ነው እኛም የሚኖረን በትንሣኤ ውስጥ ማለት ነው እና እዚጋ ፊልጵስዩስ ላይ ሲናገር እሱም አለ ሁሉን እንኳ ለራሱ ሊያስገዛለት እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። የትንሣኤ ልዩ የሆነ የከበረ ስጋ። ይሄ ስጋ ተለውጦ የትንሣኤ ስጋ ሲያገኝ ቴዎድሮስ ቴዎድሮስ ነው፣ ሰሎሜ ሰሎሜ ናት፣ ሳምራዊት ሳምራዊት ናት፣ ሁላችንም እኛ ነን። ግን አሁን ያለው ሊሚትድ የሆነ አካል አይኖረንም እና የትንሣኤው አካል እንደዛ ነው የሚሆነው። ልክ በጣም የከበረ አሁን የሚታመም አሁን ያለን አካል የሚታመም በግጭት የሚጎዳ የሚደማ አይደለም። ግን የትንሳኤው አካል እንደዛ አይደለም፣ በጣም አስደናቂ ነው። እና የትንሣኤ አካል እንደዚህ ነው ብሎ ነው ጳውሎስ ሲናገር የነበረው። እና እንዳውም አንደኛ ቆሮንቶስ 15 ላይ እዚህ ጽፌዋለሁ፣ ቁጥር 51 እና 52 ላይ እነሆ አንድ ሚስጥር እነግራችኋለሁ ሁላችን አናንቀላፋም፣ ሁላችንም አንሞትም። ለነገሩ ጌታ እስኪመጣ የሚቆዩ ሰዎች እንዳሉ ይነጠቃሉ እንዳሉ ልክ የእኛን የትንሣኤ አካል የሚመስል አካላዊ ለውጥ በሕይወታቸው ይካሄዳል። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ አይን እንለወጣለን። በቅጽበተ አይን ማለት አይናችንን አይናችን ከምናርገበግብበት ሰዓት በጣም ፍራክሽን ኦፍ ኤ ሰከንድ በጣም ያነሰ ነገር ነው። እና በቅጽበተ አይን ሁላችን እንለወጣለን። ይሄ የማን ኃይል የሚያደርገው ነገር ነው? የእግዚአብሔር ኃይል የሚያደርገው ነገር ነው። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው ምን ይለብሳል ላለ የማይበሰብሰውን ሊለብስ ይሄ የሚሞተው የማይሞተው ሊለብስ ይገባዋል። ግድ ነው። ትንሣኤ ይመጣል። የማንበሰብስ ሆነን እንነሳለን። የከበረ አካል ለብሰን እንነሳለን እና ይሄ እንደሚሆን እርግጠኛ ነው ብሎ ነው መጽሐፍ ቅዱስ የሚናገረው እና ስለዚህ አስደናቂ እና ዘላለማዊ እውነት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ ምን ይላል? አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ስለዚሁ ነው የሚናገረው። ግን ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን ይላል። እንዲሁም በኢየሱስ ያንቀላፉት ማለት በኢየሱስ የሞቱት ያንቀላፉት የሚነሱ ናቸው ተብሎ ስለሚታመን ነው ይሄ ቃል የተሰጠው። በኢየሱስ ያንቀላፉት እግዚአብሔር ከሱ ጋር ያመጣቸዋልና ስለዚህ በኢየሱስ ያንቀላፉት ስጋቸው እዚህ በስብሷል። ከጌታ ኢየሱስ ሲመጣ እኛን ሁላችንን ለመውሰድ እነዚህ ተነስተው፣ እነዛ መጥተው፣ ከእሱ ጋር አብረው መጥተው እዛ ከጌታ ከኢየሱስ ጋር የሚመጡት ይሄ የበሰበሰ ስጋቸው ተለውጦ ከስጋቸው ጋር ተዋሂደው ልክ እንደዚህ እንደኔና እንደናንተ የከበረ ስጋ ይዘው ይገኛሉ ማለት ነው። እና ይህንን በተመለከተ አስደናቂና ዘላለማዊ እውነት የሚለውን ስናገር የጌታ ደቀ መዛሙርት ይህንን እውነት መስካሪዎች ነበሩ። ጌታ ኢየሱስ ያላቸው ምንድን ነው? ሉቃስ 24 ላይ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንደዚሁ ተጽፏል። እናንተ ደግሞ ለዚህ ምስክሮች ናችሁ። አሁን ሐዋርያት ስራም በሙሉ ብታነቡ ደቀ መዛሙርቱ ምን ነበር የሚሉት? እኛ የትንሳኤ ምስክር ነን ነበር የሚሉት። እና የወንጌል ይሰብካሉ፣ ግን ወንጌላቸው ስብከት ማሰሪያ ላይ ሁሉ እኛ የትንሳኤ ምስክር ነን ነው የሚሉት። ኢየሱስ ተነስቷል። እናንተም በኢየሱስ ብታምኑ ትሞታላችሁ፣ ግን ምን ትሆናላችሁ? ትነሳላችሁ። እኛ የትንሣኤ ምስክር ነን። ይሄ በጣም ኃይለኛ የሆነ የወንጌል አገልግሎት ነበር። እና አንዱ ከዚህ ውስጥ ትዝ የሚለኝ ጳውሎስ አቴንስ፣ የግሪክ ዋና ከተማ አቴንስ ውስጥ ለብቻው ነበር እና ጣዖት አምላኪዎች አሉበት ቦታ እየሄደ ከሰዎች ጋር ይነጋገር ነበር እና እነዚህ የግሪክ ፈላስፎች መጥተው ይሄ አዲስ ትምህርት ይናገራል እና እስኪ ምንድን ነው የምትለው ብለው ሲሉት ስለ ሙታን ትንሣኤ ነው የሰበከላቸው። እና ስለ ሙታን ትንሳኤ ሲሰብክላቸው ይሄ በጣም አስደናቂ ነገር ነው። ሙታን ይነሳሉ እንዴ? ይህ ለመጀመሪያ ጊዜ ነው የሰማነው። እና በዚህ ቀን እዚህ ቦታ ተሰብስበን እንመጣለን እንደገና ንገረን አሉት። እና ሄዶም እንደገና ስለ ሙታን ትንሳኤ ነው የሰበከላቸው። እና ያን ጊዜ ብዙዎቹ ተባብረው ይላል በአንድ ላይ እነዚህ ፈላስፋዎች አመኑ ይላል እና የደቀ መዛሙርቱ አገልግሎት ብሩክ ሆኖ የተባረከው ስለ ገንዘብ፣ ስለ ማግኘት፣ ስለ ማጣት ሳይሆን ስለ ሙታን ትንሳኤ፣ ስለ ዘላለማዊ አስደናቂ ነገር ይናገሩ ስለነበረ ነው። እና በሞቱ ሌላ አስደናቂ ነገር እዚ ጋር ያስቀመጥኩት፣ በሞቱ አማኞችና በጌታ መካከል ያለው ግንኙነት በሞት የተነሳ አይቋረጥም። ታውቃላችሁ አሁን አብርሃም ስለሞተ ከእግዚአብሔር ጋር ያለው ግንኙነት አልተቋረጠም። አብርሃም መንግሥተ ሰማይ ነው ያለው፣ እነ ጳውሎስ እዛ ነው ያሉት። እናንተን ብትሞቱ በእናንተና በእግዚአብሔር መካከል፣ በእናንተና በእኔና በእናንተ መካከል እኔ ብሞት ግንኙነታችን ይቋረጣል፣ ምክንያቱም እዚህ ምድር ላይ ስለሆነ። ግን በእኔና በእግዚአብሔር መካከል ግን ግንኙነቱ ምን አይሆንም አይቋረጥም። ስለዚህ በጣም አስደናቂ የሆነ ነገር ነው ይሄ የሙታን ትንሣኤ የሚባለው ጋራ ያለውን እውነት ስትመለከቱ እና የእግዚአብሔር የበረከቱ የተስፋ ቃል የእኛ ይሆናል እና አማኞች ስንሆን በዚህ ምድር እኛ የተለየ እድል ነው ያለን። አማኝ ማለት ዝም ብሎ ተራ የውራጅ ምናምን እንዳይመስላችሁ። አማኝ ማለት የተለየ እድል ከሰዎች ሁሉ የተሰጠው ነው አለማውያን የማያጠግብ የማያረካ ዓለማዊ ነገርን ሁል ጊዜ ይመገባሉ። እኔና እናንተ ግን የሚያጠግብ የሚያረካ ዘላለማዊ መንፈሳችንን የሚያነቃቃ የሚባርክ ነገር አይምሯችንን ሁሉ የሚያድስ ሰላም፣ በቋንቋ የማይገለጥ ደስታ ውስጥ ነው ደስ ብሎን የምንኖረው። እና በጣም የተለየ ነገር ውስጥ መግባት ነው ክርስቲያን መሆን ማለት። ግብፃውያን በዚህ በመጽሐፍ ቅዱስ ዘጸአት ላይ ብታነቡ ስፍራቸው ጨለማ በነበረበት ጊዜ እስራኤላውያን የእግዚአብሔር ሕዝብ በብርሃን ውስጥ ነበሩ። እስራኤላውያን እግዚአብሔር በደመናና በእሳት ሲመራቸው፣ ግብፃውያን ግን በጨለማ ይመላለሱ ነበር። እስራኤላውያንን የእግዚአብሔር ኃይል ባህሩን ከፍሎ ሲያሻግራቸው፣ ግብፃውያን በዛ በባህር እንደ ተዋጡ እናያለን። እግዚአብሔርን ማወቅ ትልቅ በረከት፣ ትልቅ ደህንነት፣ ትልቅ ደስታ፣ ትልቅ ተስፋ ውስጥ መግባት ነው። እና አንዳንዶቻችን ክርስቲያን መሆን ምንም የማይጠቅም እንደሆነ እናስብ ይሆናል፣ ግን ተሳስተናል። ክርስቲያን መሆን መለየት ማለት ነው። በጣም አስደናቂ ሁኔታ ውስጥ መግባት ማለት ነው። ሌሎቹን ጥቅሶች ማንበቤን ትቼ ወደ መጨረሻ ማጠቃለያ እመጣለሁ። ከዚህ ምን እንማራለን? ሶስት ነገሮችን ለማስቀመጥ ሞክራለሁኝ። እና አንደኛ የጌታን ቃል ተግባራዊ በሆነ መንገድ ማንበብ አስፈላጊ መሆኑን ላሳስባችሁ እወዳለሁ። የጌታን ቃል አለማንበብ፣ የጌታን ቃል ለማንበብ አለመናፈቅ ራሱ አማኝ አለመሆናችንን የሚያሳይ ነው። የምናምን ሰዎች ከሆንን እናነባለን። የእግዚአብሔር ቤት ለመሄድ እንጓጓለን እና እግዚአብሔርን እንናፍቃለን። ቃሉን ከቃሉ ለመማር እንጓጓለን እና የእግዚአብሔርን ቃል አግባብ በሆነ መልኩ በፕሮግራም እንድናነብ እግዚአብሔር አምላካችን ይፈልጋል። የምናነበውን ቃል ደግሞ ማሰላሰል ከህይወታችን ጋር ማገናዘብ እግዚአብሔር አታድርጉ፣ ተዉ፣ ይሄ ልክ አይደለም የሚለንን ነገር ኦኬ ብለን አንተ ሁሉን ስለምታውቅ እኔ አውቃለሁ አይ ኖ ኖ ኖ ሞክረውና እመለሳለሁ ማለት ሳ ኖ አንተ ሁሉን ስለምታውቅ አላደርገውም ብለን መቆም አለብን። ለሰዱቃውያን የተባለውን ነገር ስናስታውስ በሙሴ ላይ እንኳን ያለውን ቃል ስለማያውቁ የእግዚአብሔርን ቃል የእግዚአብሔርንም ኃይል ስለማያውቁ በእውነት ስተው ነበረ። እና የጌታ ቃል የተጻፈበትን ዓላማ ልነግራችሁ ፈልጋለሁ። እዚህ ሁለተኛ ጢሞቴዎስ፣ ይሄ በጣም አስፈላጊ ጥቅስ ነው። በክርስትና ሕይወት በምትኖርበት ጊዜ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 ስለ መጽሐፍ ቅዱስ ያለውን እውነት ሁሉ የሚናገር ነውና አንዳንዶቻችን በቃላችን ልናጠናው ያስፈልጋል። እኔ በቃሌ ለማጥናት ያው በቃሌ ለመያዝ ይህንን ሀሳብ ያው ይዘዋለሁ ይዤዋለሁ ማለቴ ነው። ግን ላንብብላችሁ። ከህፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል ይልና ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ለክርስትና እምነት እና ለመጽሐፍ ቅዱስ እምነት በጣም ወሳኝ ቃል ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ። ተመልከቱ፣ የእግዚአብሔር ሰው እግዚአብሔርን የሚያቅሰው ፍጹም ለበጎ ስራ የተዘጋጀ እንዲሆን፣ የእግዚአብሔር መንፈስ ያለበት መጽሐፍ ማለት ኢንስፓየርድ ቡክ ኦፍ ዘ ባይብል ማለት ነው። ከእግዚአብሔር እስትንፋስ የወጣ ቃል ማለት ነው ከግሪኩ ቀጥታ ሲተረጎም እና ለምን ይጠቅማል ይላል ለትምህርት ይጠቅማል ለተግሳጽ ይጠቅማል ልብን በቀና መንገድ ለመምራት ይጠቅማል በጽድቅ ላለ ምክር ይጠቅማል ብሎ ይናገራል በጣም ጠቃሚ ነው መጽሐፍ ቅዱስ ማንበብ እነዚህ ነገሮች ሁሉ ጠቃሚ ናቸው ለእኛ ከእግዚአብሔር ቃል ውጭ የሆነ ኑሮ ልብን በቀና መንገድ የማይመራበት ኑሮ ነው። እና ብዙ ነገር ውስጥ አልገባም። ሁለተኛው ጋር ልምጣ። ሁለተኛ ከዚህ ምን እንማራለን? ጌታ ኢየሱስን መጠጋትና በእሱ መታመን በጣም ጠቃሚ መሆኑን እንማራለን። ወደ ጌታ ኢየሱስ ሁልጊዜ መቅረብ አለብን። በጸሎት እሱን መውደድ አለብን። እሱን ማምለክ አለብን። እሱ እንዲመራን መጠየቅ አለብን። አይምሯችንን እንዲከፍትልን ማስተዋል፣ ጥበብ እንዲሰጠን መጠየቅ አለብን። ሶስተኛ፣ የመጨረሻውን ዘላለማዊ የትንሣኤ ህይወት መናፈቅ እንዳለብን ያስተምረናል። በዚህ ምድር ላይ ብዙ የምንናፍቃቸው ነገሮች ሊኖሩ ይችላሉ። ግን እንደ መንግስተ ሰማይ ሊሆኑ አይችሉም። ሁሉም አላፊ ወይ ተበልተው የሚያልፉ ህመም ሰጥተውን ወይ ችግር ሰጥተውን ወይ ደግሞ ኃጢአት ውስጥ ጥለውን በውጤቱ ዘላለማችንን እንድንማቅቅ የሚያደርጉ ናቸው። እግዚአብሔርን መናፈቅ፣ መንግስተ ሰማይ መናፈቅ ግን በምድር ላይ ጤናማ፣ ትክክለኛ፣ እውነተኛ ክርስትናን ህይወት እንድንኖር ይረዳል። ለዚህ ነው ጳውሎስ ቅድም ባነበብኩላችሁ ክፍል በፊልጵስዩስ ምዕራፍ 3 20 ላይ እኛ አገራችን በሰማይ ነውና፣ እኛ አገራችን በሰማይ ነው። እኛ የመንግስተ ሰማይ ፓስፖርት ያለን ሰዎች ነን። ጌታ ኢየሱስ ሲመጣ የኢሚግሬሽን ኮንትሮል የሚባለው ሁሉ ሳንደበቅበት፣ ግራ ሳናጋባው እኛ አገራችን የሰማይ ሰዎች ስለሆነ እነሱም ስለሚያውቁ እኛም ስለምናውቅ ያለምንም ሀስል መንግስተ ሰማይ ነው የምንገባው። እኛ ሀገራችን በሰማይ ነው እና አገራችን በሰማይ ስለሆነ እሱን ጌታ ኢየሱስ ከሰማይ መጥቶ ወደዛ እንዲወስደን እንጠብቀዋለን። እሱ ደግሞ ሁሉም በሁሉ በሚሰራበት በሚሰራበት አሰራር የተዋረደውን ስጋችንን የራሱን ስጋ አስመስሎ ክቡር ስጋውን አስመስሎ መንግስተ ሰማይ ይወስደናል። ከዚያም ለዘላለም ከእግዚአብሔር ጋራ እንኖራለን። ጥቂት ነገር ስለ ትንሳኤ ያያችሁ ይመስለኛል። እግዚአብሔር አምላካችን ስለ ትንሣኤና ስለ ዘላለም ሕይወት መገለጥ እና እንደዚህ አይነት እውነተኛ ዝርዝር እውነታ እንድንረዳ ስላደረገ ክብር ሁሉ ለስ ሲሆን በእርግጥ በቃሉ ላይ እነዚህ ሁሉ ነገሮች በግልጽ ሰፍረውልናል እና እግዚአብሔር አምላካችን እናመሰግናለን።